ኦሪት ዘጸአት ምዕራፍ ሃያ ሶስት ሐሰተኛ ወሬ አትቀበል። ሐሰተኛ ምስክርም ትሆን ዘንድ ከኀጢአተኛ ጋር እጅህን አታንሣ። ክፉውን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጥመም ከብዙ ሰዎች ጋር ተስማምተህ አትመስክር። በፍርድ ነገርም ለድሃው አታድላ። የጠላትህን በሬ ወይም አህያውን ጠፍቶ ብታገኘው በፍጹም መልስለት። የሚጠላህን ሰው አህያ ከሸክሙ በታች ወድቆ ብታየው አትተወው፣ ነገር ግን ከእርሱ ጋር አንሣው። በሚሟገትበት ጊዜ የድሀህን ፍርድ አታጥምም። ከሐሰት ነገር ራቅ። እኔ ኀጢአተኛውን አላጸድቅምና ንጹሕንና ጻድቅን አትግደል። መማለጃን አትቀበል። መማለጃ የአይናማዎችን ሰዎች ዐይን ያሳውራልና የጻድቃንንም ቃል ያጣምማልና። በስደተኛው ግፍ አታድርጉ፤ እናንተ በግብፅ ምድር ስደተኞች ስለ ነበራችሁ የስደተኛ ነፍስ እንዴት እንደሆነች አውቃችኋልና። ስድስት ዓመት ምድርህን ዝራ፣ ፍሬዋንም አግባ። በሰባተኛው ዓመት ግን ተዋት አሳርፋትም፣ የሕዝቡም ድኾች ይበሉታል። ያስቀሩትንም የሜዳ እንስሳ ይብላው። እንዲሁም በወይንህና በወይራህ አድርግ። ስድስት ቀን ሥራህን ሥራ። በሬህና አህያህ ያርፉ ዘንድ ለባሪያህም ልጅ ለመጻተኛውም ዕረፍት ይሆን ዘንድ በሰባተኛው ቀን ዕረፍ። ያልኋችሁንም ነገር ሁሉ ጠብቁ። የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ። በዓመት ሦስት ጊዜ በዓል ታደርግልኛለህ የቂጣውን በዓል ጠብቅ በአቢብ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝሁህ ሰባት ቀን ቂጣ እንጀራ ትበላለህ በፊቴም ባዶ እጃችሁን አትታዩ በእርሻም የምትዘራትን የፍሬህን በኵራት የመከር በዓል ዓመቱም ሳያልፍ ፍሬህን ከእርሻ ባከማችህ ጊዜ የመክተቻውን በዓል ጠብቅ በዓመት ሦስት ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታይ። የመሥዋዕቴን ደም ከቦካ እንጀራ ጋር አትሠዋ። የበዓሌም ስብ እስኪነጋ አይደር። የተመረጠውን የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት አምጣ። ጠቦትን በእናቱ ወተት አትቀቅል። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰድዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለ ሆነ ኃጢአት ብትሠሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁህንም ሁሉ ብታደርግ ጠላቶችህንም እጥላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊትህ ይሄዳልና ወደ አሞራውያን ወደ ኬጢያውያንንም ወደ ፌርዛውያንም ከነአናውያንም ወደ ኤዊያውያንንም ወደ ኢያቡሳውያንም ያገባሃል፣ እኔም አጠፋቸዋለሁ። ለአማልክቶቻቸውም አትስገድ፣ አታመልካቸውም፣ እንደ ሥራቸውም አትስራ። ነገር ግን ፈጽመህ አፍርሳቸው፣ ሐውልቶቻቸውንም ሰባብራቸው። አምላካችሁን እግዚአብሔርን ታመልካላችሁ። እርሱንም እህልና ውሃን ይባርካል። በሽታንም ከመካከልህ አርቃለሁ። በምድርህም መካን ወይም የምትጨነግፍ አትሆንም። የዘመንህን ቁጥር እሞላለሁ። መፈራቴንም በፊትህ እሰድዳለሁ። የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ። ጠላቶችህንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህም ተርብ እሰድዳለሁ። ኤዊያዊውንም፣ ከነዓናዊውንም፣ ኬጥያዊውንም ከፊትህ አባራለሁ። ምድር ባድማ እንዳትሆን የምድር አራዊትም እንዳይበዘብዙህ በአንድ ዓመት ከፊታችሁ አላባራቸውም። ነገር ግን እስክትበዛ ምድርንም እስክትወርስ ድረስ በጥቂት በጥቂት አባራቸዋለሁ። ድንበርህንም ከኤርትራ ባሕር እስከ ፍልስጥኤም ባሕር ከምድረ በዳም እስከ ወንዙ ድረስ አደርገዋለሁ። በምድር የሚኖሩትን በእጅህ እጥላለሁና በፊትህም ታባርራቸዋለህ። ከእነርሱም ከአማልክቶቻቸው ጋር ቃል ኪዳን አታድርግ። አማልክቶቻቸውንም ብታመልክ ወጥመድ ይሆንብሃልና እኔን እንድትበድል እንዳያደርጉህ በአገርህ I come at you.